የአልሻባብ ነውጠኞች ባለፈው ወር ሰሜን ምስራቅ ኬንያ ውስጥ በአንድ አውቶቡስ ላይ ጥቃት ባደረሱበት ወቅት ከክርስቲያን ወንድሞች አልለይም በማለቱ በጥይት ተመትቶ የቆሰለው የእስልምና እምነት ተከታይ አርፏል። ግለሰቡ ናይሮቢ በሚገኘው ኬንያታ ሆስፒታል የሕክምና እርዳታ ሲደረግለት ቆይቶ ያረፈው ባለፈው እሁድ መሆኑ ታውቋል። ጂል ክሬግ ዘግቦበታል። ሶሎሞን ክፍሌ ያቀርበዋል። የ24 ዓመት ዕድሜ ያለው ሳለህ ሳብዶ ፋራ አውቶቡሱ በተጠቃበት ወቅት ታፋው ላይ ነበር በጥይት የተመታው። ወደ ናይሮቢ ለተጨማሪ ሕክምና እርዳታ በአውሮፕላን ከመወሰዱ በፊት ማንዴራ ሆስፒታል ገብቶ እንደነበረም ተዘግቧል። ፋራ በቅርቡ በሆስፒታል አልጋው ላይ እንዳለ ከአሜሪካ ድምፅ ራዲዮ ጣቢያ ጋር ባደረገው ቃለ ምልልስ እስልምና ሰላምን የሚያስተምር ሃይማኖት ነው፣ ሙስሊሞችና ክርስቲያኖች ደግሞ በጉርብትና የሚኖሩ ናቸው ሲል አስረድቷል። ሕዝብ በአንድነት በሰላም መኖር አለበት የተለያዩ ሃይማኖት መከተላችን እንጂ እኛ ልዩነት የለንም፣ ይላል። ወንድማማቾች ነን። ስለዚህ ሙስሊም ወንድሞቼን የምጠይቃቸው ክርስቲያኖች እኛን ይጠብቁ ዘንድ እኛም እነርሱን መጠበቅ እንዳለብን ነው። እርስ በርስ እየተረዳዳን በሰላም እንድንኖር ብሏል። የፋረህ አጎት ልጅ ኢብራሂም ሞሐመድ ሳለህ ይባላል። ፋረህ በዚያን ዕለት አውቶቡሱ ላይ የወሰደውን እርምጃ ትክክለኛ ነው ሲል ይናገራል። ሁላችንም ሰብአዊ ፍጥሮች ነን። ተመሳሳይ እሴት እንጋራለን። ሃይማኖትን ምክንያት እያደረጉ ሊከፋፍሉን መሞከር ተቀባይነት የለውም ብሏል። ስለዚህ ሁላችንም በአንድነት መቆም አለብን። ስንተባበር ጥረታችን ይሳካል፣ ስንከፋፈል እንረታለን ብሏል ሳለ። ነውጠኞች ባለፈው ወር አውቶቡስ ላይ ጥቃት ባደረሱበት ወቅት ተሳፋሪዎች ወርደው በየሃይማኖቶቻቸው ተከፋፍለው እንዲቆሙ ነበር የተጠየቁት ተሳፋሪዎቹ ግን አልተስማሙም። በአንድነት እምቢኝ አሉ። እንዲያውም ሙስሊሞቹ ታጣቂዎቹን ተጋፍጠው ወይ ሁሉንም አብረው እንዲገድሉ አለበለዚያ እንዲተዋቸው ነበር ያሳሰቡት። ነውጠኞቹ የወሰዱት አማራጭም ትተዋቸው መሄዱን ሆነ። የፋራ የቀብር ሥነ ሥርዓት ከትላንትና በስቲያ ማክሰኞ ከማንዴራ በስተ ምዕራብ 72 ኪሎ ሜትር ርቀት ላይ በምትገኘው ራሙ ከተማ ተፈጽሟል። የአንደኛ ደረጃ ትምህርት ቤት ምክትል ርዕሰ መምህሩና የአራት ወጣት ልጆች አባት የነበረው ሳላህት ሳብዶ ፋራ፣ ባለቤቱ ነፍሰ ጡር ናት።